ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞስ ጋር በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የጅቡቲው ፕሬዚዳንት እስማኤል ኦማር ጌሌ በተባበሩት መንግስታት ጠቅላላ ጉባኤ ንግግራቸው ኤርትራን ባልተገባ ባህሪና በጠብ አጫሪነት ከሰሱ የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ ይህንን ክስ ካሰሙ በኋላ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ከትላንት በስቲያ በዚያው በተባበሩት መንግስታት ባሰሙት ወይም ንግግር ያደረጉ ቢሆንም በጅቡቲው ፕሬዝዳንት ክስ ላይ ግን የተናገሩ ቃል የለም በእለቱ አብይ ርዕስ ዝርዝሩን እናቀርባለን እሰጥ አገባና ሌሎችም ዘገባዎችን ይዘናል ጤና ይስጥልን ክቡራትና ክቡራን አድማጮች የዛሬ መስከረም 24 2008 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮያችን ይዘን ቀርበናል። አስተናጋጃችኋለሁ። አክብድ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ፒተር ሀንድላይ ስርጭቱን ያቀላጥፍልናል። አሁን ለቀዳሚው የዕለቱ ዜና ወይም የሰዓቱ ዜና አዲሱ አበበ እንደምን አምሽታችኋል። ቺሌ የዓለምን የማሪታይም የተፈጥሮ ምህዳር ለመከላከል የተዘጋጀውን ታላቅ ጉባኤ እያስተናገደች መሆኗ ተነገረ። ጉባኤውን በቪዲዮ የሚከታተሉት ፕሬዚዳንት ባራክ ኦባማም ሜሪላንድና ዊስኮንሲን ውስጥ ሁለት የዩናይትድ ስቴትስ ማሪታይም ጥበቃ ኬላዎች እንደሚቋቋሙ ይፋ ያደርጋሉ ተብሏል። ሌሎች ሀገሮችም ተመሳሳይ እርምጃ እንደሚወስዱ ነው የተገለጠው። ውጭ ጉዳይ ሚኒስትር ጆን ኬሪ ጉባኤውን በአካል እየተካፈሉ መሆናቸው ተገልጧል። የታይላንድ ወታደራዊ መንግስት አዲስ ህገ መንግስት የሚጽፍ ኮሚቴ አቋቋመ። ቀደም ብሎ የነበረውና የአገሪቱን ምርጫ እንደ አውሮፓ አቆጣጠር እስከ 2017 እንዲዘገይ ያደረገው ረቂቅ ህግ ውድቅ መሆኑም ይታወቃል። ምክትል ጠቅላይ ሚኒስትር ቪሳኑ ክሩናጋም እንደገለጡት 21 አባላት ያሉበት ይህ ኮሚቴ ስራውን በአስቸኳይ የሚጀምር ሲሆን ረቂቅ ህጉን አጠናቆ ለማቅረብም የስድስት ወራት ጊዜ ተሰጥቶታል። የዓመቱ የመጀመሪያው የኖቤል ሽልማቶች ይፋ ተደረጉ። ስቶክሆልም የሚገኘው የኖቤል ኮሚቴ እንዳስታወቀው በሕክምና ረገድ ያለውን ሽልማት ለአይርላንድ፣ ለጃፓንና ለቻይና ሳይንቲስቶች ሰጥቷል። የአይርላንዱ ዊሊያም ካምቤል እና የጃፓኖ ሶቲሺ ኦሙሩ በጥገኛ ተውሳኮች ዙሪያ ላካሄዷቸው ምርምሮች ሽልማቶቻቸውን ተከፋፍለዋል። ቻይናዊቱ ሳይንቲስት ቱ ዮዩ ደግሞ በወባ ህመም ለሚሰቃዩ ታማሚዎች የሚሆን ኪኒን በማግኘታቸው የሽልማቱ ተጋሪ ሆነዋል። በመጨረሻም ዜና እረፍት ጋዜጠኛ ደራሲ ጋዜጠኛና ደራሲ ሙልጌታ ሉሌ ትናንት እሁድ ጠዋት መስከረም 23 ቀን 2008 ዓ.ም ከዚህ ዓለም በድንገት ተለየ። አብዛኛው ህይወቱን በጋዜጠኝነት ያሳልፈው ሙሉጌታ ሎሌ በተለያዩ የብዕር ስሞች ጭምር በጻፋቸው ቁጥራቸው እጅግ በበዛ በአገር ጉዳዮች ላይ ባተኮሩ ጽሁፎች ይታወቃል። በሶስት ሰዓት ዜናችን ሰፋ ያለ የዜና ዝርዝር ስለ ጋዜጠኛ ሙሉጌታ ሎሌ እናቀርባለን። እሁድም በራዲዮ መጽሔት ሰፊ ታሪኩንና ስራዎቹን ከተለያዩ እንግዶች ጋር ይዘን እንመጣለን። ለሰዓቱ ያለው ዜና በዚህ አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽት ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች አሁን ለቀዳሚው የምሽቱ አፊርዕስ የጅቡቲው ፕሬዚዳንት እስማኤል ኦማር ጌሌ ኤርትራን ባልተገባ ባህሪና በጠባጫሪነት ከሰሱ። ፕሬዚዳንቱ ይህን ክሳቸውን ያሰሙት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባለፈው አርብ ባደረጉት ንግግር ነው። በሌላ በኩል ደግሞ ከኢትዮጵያ ጋር በአረንጓዴ የሀይል ምንጭ ስራዎችና አጠቃቀም አገራቸው አብራ እየሰራች መሆኗን ገልጠዋል። የፕሬዚዳንቱ የሽብር ፈጠራን የሶማሊያና የየመን ጉዳዮችንም አንስተዋል። Present here have seen that since 2008, the tense and still unresolved situation prevailing in the north of my country has followed the unjustified and incomprehensible occupation by Eritrean forces of part of the country. ለተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ተሳታፊ የሀገሮችና የመንግስታት መሪዎች ሲሰማ ነው የምታዳምጡት። ፕሬዚደንቱ ያሉት እንዲህ ነው። ከ2008 ዓመተ ምህረት ይህ በአውሮፓ የዘመን አቆጣጠር ነው። በኢትዮጵያ በ20201 ዓመተ ምህረት መሆኑ ነው። የኤርትራ ወታደሮች የሰሜናዊ ግዛቶቻችንን አንዳንድ አካባቢዎች ግልጽ ባልሆነና አግባብነቱን ማረጋገጥ በማይቻል ሁኔታ ከተቆጣጠሩ በኋላ በዚህም ዓመት ውጥረቱና ውዝግቡ ቀጥሏል። የጅቡቲው ፕሬዚደንት መልእክት ነው። የመንግሥታቸው ባለሥልጣናትና ራሳቸውን በተደጋጋሚ ወደ ኒው ዮርክ ጉዳያቸውን እያንጠለጠሉ መመላለሳቸውን ሚስተር ጌሌ ለመሪዎቹ ጉባኤ አመልክተዋል። ለምን? የኤርትራን ምክንያታዊ ያልሆነ ጠባይም ለማስረዳት ኤርትራ አሉ ፕሬዚደንቱ የሁኔታውን አሳሳቢነት በቸልታ መመልከትን ወይም ጆሮ ዳባ ልበስ መርጣለች ማለት እንመርጣለች። ደግሞም ለውይይት የሚደረግን ማንኛውንም ጥረት ወይም ሙከራ ውድቅ ስታደርግ ቆይታለች። ይህንን ግጭት በሰላም ለመፍታት ሀገራቸው ሲጀመር አንስቶ የአፍሪካ ኅብረትን የአረብ ሀገሮች ኅብረትን የእስላማዊ ጉባኤ ድርጅትንና የተባበሩት መንግሥታት ድርጅትን ጽሕፈት ቤቶች ስትጎተጉት መቆየቷን ተናግረዋል። በኋላም የካታር ኤሚር በጉዳዩ ገብተው ለማሸማገል ያቀረቡትን ሐሳብ ኤርትራ ለአመክኗዊነት ጆሮዋን ትሰጣለች በሚል እምነት መቀበላቸውን አመልክተው፣ ይሁን እንጂ በሚያሳዝን ሁኔታ አሉ ጌሌ የሽምግልናው ስምምነት ከተፈረመ አምስት ዓመታት አልፈውም የድንበሩን መካለልና በኤርትራ እጅ የሚገኙ የጦር እስረኞች ይመለሳሉ በሚል እስከ ዛሬ እየጠበቁ መሆናቸውን አመልክተዋል። ዓለም አቀፉ ማኅበረሰብ በ209 ዓ ም በአውሮፓውያኑ የዘመን አቆጣጠር በቁጥር 1862 እና 1907 እንዲሁም በ2011 ዓ ም በቁጥር 2023 ውሳኔዎችን ቢያሳልፍም ኤርትራ ጅቡቲያውያን እስረኞች በእጇ ስለመገኘታቸውም ስትግድ ቆይታለች ብለዋል። ይሁን እንጂ አሉ ጌሌ ይመስገነውና እስረኞቹ ማምለጥ ችለዋል። ይህ የክህደት ምግባር አሉ የጅቡቲው ፕሬዚደንት ወታደሮቹ አምልጠው ከወጡና የእማኝነት ቃላቸውን ከሰጡ በኋላ ቀጥሏል። ኤርትራ ይህንን ማድረጓና ለውይይትም ለመቀመጥ አለመፈለጓ ዓለም አቀፍ ደንቦችና ምግባሮችን የሚጻረር ነው ብለዋል ጌሌ። ሁኔታው ይህች አገር ለአካባቢውና በአጠቃላይም ለዓለም አቀፉ ማኅበረሰብ አደጋ መሆኗን ያሳያል ብለዋል። የጅቡቲ ፕሬዚደንት ኢስማኤል ጌሌ ለዓለም መሪዎች ኒውዮርክ ላይ ባደረጉት ንግግራቸው ሀገራቸው ዘወትር በሰላም የምታምንና የንግግርን፣ የሽምግልናን፣ የድርድርን ጠቃሚነት የምትገነዘብ መሆኗን ጌሌ ተናግረዋል። ይሁን እንጂ ይሁን እንጂ የሀገሬ ተክለ ግዛት የማይደፈር መሆን ለድርድር የሚቀርብ አይደለም። በሚስተር ጌሌ የአደባባይ ክስ ላይ የኤርትራ መንግሥት ያለውን ሐሳብና ምላሽ ለመጠየቅ ወደ ተባበሩት መንግሥታት የኤርትራ ሚሲዮን ደውያለሁ። ለጊዜው አልተሳካም፣ መልእክት ግን አኑሬያለሁ። ባገኘሁ ጊዜ ይዤ እመለሳለሁ። የኤርትራ መንግሥት በአካባቢው ስም የማጉደፍ የጸብ አካሄድ በእጅጉ እንደሚያዝን ቀደም ሲል ባወጣቸው መግለጫዎች ሲያሳውቅ መቆየቱ ይታወሳል። የአካባቢው ብቸኛና ዋነኛ ያለመረጋጋት ምክንያት የኤርትራን ሉዓላዊ ግዛቶች በኃይል ይዛ ያለችው ኢትዮጵያ ናት ብሏል። አግባብነት የሌለውን የጅቡቲን አቋም ለመረዳት አስቸጋሪ ነው ብሏል። የኤርትራ መንግሥት ባለፈው የካቲት መጀመሪያ ባወጣው መግለጫ የድንበሩ ውዝግብ ጉዳይ በጋራ ለተስማሙባቸው ሦስተኛ ወገን ድርጅቶች የቀረበ መሆኑንም መግለጫው ይጠቁማል። ክርክሩ በጥሩ ሁኔታ ተይዞ እያለ ብስለት የሌለውና በጎ መንፈስ የራቀው የጅቡቲ አቋም ለማስረዳት አስቸጋሪ ነው ብሏል የኤርትራ መንግሥት። ሰሎሞን አባተ ነኝ። ለአሜሪካ ድምፅ ዋሽንግተን አድማጮች አሁን ወደ ሳምንታዊው ቅንብር እሰጥ አገባ እንለፍ። ከሁለት ሳምንታት በፊት ተጀምሮ በልዩ ፕሮግራም ሳቢያ የተቋረጠ ክርክር ነው። የምሽቱ ሰጥ አገባ ትኩረት የቅርቡን የኢህአዴግ ጉባኤዎች መነሻ በማድረግ በጉባኤዎቹ አንድምታና በኢትዮጵያ ወቅታዊ ጉዳይ ዙሪያ የሚያጠነጥነው ይህ ክርክር የአገሪቱን ቀጣይ እጣዎች የሁለት ወገን እይታም ለመመርመር ይንደረድራል። ተከራካሪዎች አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቀና በዚህ በዩናይት ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ ላይ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጽሐፍ ይታወቃሉ። ቀደም ባለው ዝግጅታችን ይበልጡን በጉባኤው አንድምታ ወይም አንድምታውን አስመልክቶ የተነሱ ነጥቦችን መለስ ብለን በምናስታውስበት ነው የምንጀምረው። አቶ መሀሪ ወደ እርስዎ መለሳለሁ። ድህነትና ልማትን ይልቁንም ደግሞ ኢህአዴግ የሚመራበትን እድገትና ትራንስፎርሜሽን ይላል። የእንግሊዝኛውን ቃል በተመጣጣኝ አማርኛ ለመለወጥ ልሞክር፣ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል ና ከዚህ በላይ አንገብጋቢ ርዕስ የለም ድህነትና ልማትን የተመለከተ ብለዋል። የሰብአዊ መብት፣ የዜጎች ነጻነት፣ ዲሞክራሲ እነኚህ አንገብጋቢ አይደሉም? ታቶ ፈቃደ እንዳነሱት ለእነኚህ ስፍራ ሰጥቷለሁ፣ ጉባኤው አልሰጠም የሚል ነው ትችቱ እስካሁን የተመለከት ነው። አቶ መሐሪ ልማት ዋነኛ አጀንዳችን ነው ምክንያቱ ድህነትና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይኸው ይህ ፍሬምወርክ ነው፣ ፒአርዴፍ አስተሳሰቡ ነው። ከዚህ ተነስተን ነው የምናየው በዚህ ሂደት ላይ። ያው ይህንን ልማት ለማምጣት እድገትና ትራንስፎርሜሽን ምንድን ነው? እድገትና የብልጽግና ሽግግር ያለ ነው፣ ቅድም በአማርኛ እሱን ለማረጋገጥ ፓርቲው መሪ ፓርቲ ነው። ላለፉት አስር አስራ ሁለት አመታት ልማቱን እየመራ የሚታይ ግን አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ፈታኝ ነው ያለው ሌላኛው አደጋ ድህነት እንዳለ ሆነው የልማት ጥያቄም እንዳለ ሆነው የራሱ የድርጅቱ ያሰራር ጥንካሬም መርምረዋል የድርጅቱ የውስጥ የራሱ ዴሞክራሲያዊ አሰራር አለው በድርጅት ያለው መልካም አስተዳደርም ገብቷል ይህንን ደግሞ በሀገር አቀፍ ደረጃ ላለው የዴሞክራሲ ግንባታ እና የመልካም አስተዳደር ወይም ደግሞ ለህዝቦች ተጠያቂነት ፍትሀዊነት ግልጽነት ያለው አሰራር የሚመለከቱ ናቸው በአጠቃላይ ይሄ ማለት እኔ ቅድም ያልኳቸው በዋናነት የሚጠቀሱ ናቸው እንጂ ዴሞክራሲ አያስፈልገንም መብቶች አልተነሱም ወይ ደግሞ ሰብአዊ መብት የሚባሉት ነገሮች አይመለከታቸውም ማለት አይደለም ግን እነዚህ ከዛ ስር ነው የሚቀመጡት አሁን የኢትዮጵያ መንግስት እመራበታለሁ እያለ ያለው ወይም ደግሞ እየተመራበት ያለው አስተሳሰብ ልማታዊ ዲሞክራሲያዊ መንግስት ይባላል። ልማታዊ ዲሞክራሲያዊ መንግስት ደግሞ ራሱ ያስቀመጣቸው ፒላሮች አሉ። ዲሞክራሲ የሰጣቸው መሰረታዊ የሆኑ የዲሞክራሲ እሴቶች ወይም ደግሞ ፕሪንሲፕል መርሆች፣ እነሱ መከበር እንዳለባቸው። የሰብአዊ መብት ሲባል ራሱ የተለያዩ መልኮች አሉት። ለምሳሌ እነዚህ በምዕራብ አለም በሊበራል የፖለቲካ አስተሳሰብ የሚታወቁት ምናምን የምንላቸው እኩልነት የምንላቸው እንዳለው ነው ሌላው መልክ ደግሞ ይሄ ሊበራል የፖለቲካል ኢኮኖሚ የማይመልሳቸው ሊበራል ያልሆነ ማዕቀፍ ልትመልሳቸው የምትችል እንደነ የፍትሐዊ ተጠቃ የፍትሐዊ የኢኮኖሚ የስራ ፈጠራ ኢኮኖሚክ ጀስቲስ የምንለው የኢኮኖሚ ተጠቃሚነት ፍትህ የምንላቸው እነዚህን ያካታል። በእኛ ሀገር ያለው የመብት ቅመራ ወይም ደግሞ መብቶችን ራሱ ከዛ ከምዕራቡ ዓለም የሚታወቀው ሰብአዊ መብት የምንለውም ዲሞክራሲያዊ መብት የምንለውም ይለያያሉ። ኢትዮጵያ የራሷ የሆነ የፖለቲካ አስተሳሰብ ለመገንባት እየሞኮሮች ነው ያለን። እስኪ ንገሩ አቶ መሐሪ ጣልቃ ልግባ፣ ምናልባትም ብዙዎችን ሊያነጋግር የሚችል አንድ ጭብጥ ነቅተዋል። እነኚህ የመብት ጥያቄዎች የሚባሉት በኢትዮጵያ የተለየ ገጽታ እንዳላቸው ገልጸዋል። የዜጎች መብት በኢትዮጵያ በምን መልኩ ነው የሚታ የ የአንድ ዜጋ መብትስ ተከበረ አልተከበረም የሚለው ጥያቄ እንዴት ነው የሚመለስ ምንድን ነው ልዩነት? ኦኬ፣ አሁን ሳይንቲፊካሊ ስናየው መብት የሚባሉት በሁለት እንከሳቸው ይችላለን። ሰብአዊ መብት ምንላቸዋሉ፣ ዴሞክራሲያዊ መብት ምንላቸዋል። ሰብአዊ መብት የሚባለው ልዩነት የለም፣ በአለም አቀፍ ደረጃ የሰው ልጅ ሰው በመሆኑ የሚያገኛቸው መብቶች ናቸው። ዴሞክራሲያዊ መብቶች ስንመጣ ደግሞ በተለይ ለዜጎች የተሰጠ ነው። በዚህ ዴሞክራሲያዊ መብት ዴፊኒሽን ላይ ኢትዮጵያ በአብዮታዊ ዲሞክራሲ የሚመራ ለሁለት ይከፈላል። የቡድን መብት የሚባል አለ፣ የግለሰቡ መብት የሚባል አለ። የቡድን መብት የምንለው ለእነዚህ ለብዙኃነት ለብሔር ብሔረሰቦች፣ ለሃይማኖቶች መብት እውቅና የሚሰጥ ነው። ህገ መንግስቱን በዛን የተቀረጸው ሰው አይ መብት የግለሰቦች መብት የምንለው ደግሞ የኢትዮጵያ ዜጎች በዜግነታቸው እንደ ግለሰው ማግኘት ያለባቸው መብቶችን ሀሳብን በነጻነት የመግለጽ የተለያዩ እነዚህ በሌላው ዓለም የሚታወቁ ፖለቲካል ኢንሲቪክ ራይትስ የምንላቸውም የሚያካት ናቸው። ስለዚህ ከዚህ አንጻር ነው የምናያቸው እና ይሄ ነው የኢትዮጵያ የፖለቲካ አስተሳሰብ ህገ መንግስቱ ስታየ በአጠቃላይ የፖለቲካል ሲስተሙ ላለፈው የተገነባው ከነዚህ በእነዚህ አካሄዶች የተቀመረ ነው። ከዚህ አንጻር ስናየው ነው ትርጉም ይስ ወደ አቶ ፈቃደ አልተሻገርኩም። አቶ ፈቃደ በፈጥኘው ደርሶ መጣለሁ። ግን አሁንም ይሄን ቁልፍ ነገር አንድ ነጥብ ገፋ እናድርግ። ህገ መንግስታዊ ጥበቃ የሚደረግለት የሰብአዊ መብት ሰው የመሆን መብት፣ አንድ ሰው ሰው በመሆኑ ብቻ ሊከበርለት የሚገባ መብት በኢትዮጵያ እንዲከበርለት ቅድሚያ የሚሰጠው አይገባም ወይ? ቅድም ካሏቸው አንዳንዶች ከድህነትና ልማትም መቅደም ያለበት ሰው መጀመሪያ እንደ ሰው እንደ ፍጡር ቦታ ሲኖረው ነው የሚለውን ነው የሚያስቀድሙት። ለእርሶ ልዩነት አለው? ይኸውልህ ምን መሰል አሉልህ። አሁን እኔ እያልክት ያለሁት ሰብአዊ መብት የትኩረት አቅጣጫ ወይ ደግሞ የዚህ ጉባኤ ዋና ርዕስ መሆን የለበትም ወይ አልነበረበትም? አይደለም እያልክ ያለት በዋናነት ድርጅቱ ላለፉት ጊዜያት ምንድነው ዲሞክራሲ ስርአት እገነባለሁ ሲል የዲሞክራሲ ስርአት ግንባታ ላይ ጥሩ ሂደቶች እየሄዱ ነው፣ ይቀረናል ብሎ ራሱን ወቅሷል። አለ እኮ ሙሉ ለሙሉ ነግሌክት አልተደረገም። ዋነኛ አጀንዳ ግን ሊሆን አይችልም። አንገብጋቢ ነገሮች አሉ። አሁን ጉባኤው ባይዘ ድርጅታዊ አጀንዳ ነው። ድርጅቱ በዋናነት እንደ ድርጅት የፖለቲካ አስተሳሰቡ ፖሊሲዎቹና ስትራቴጂዎቻችን የሚቀርጽበት እንጂ በአጠቃላይ የሀገሪቱ ጉዳዮች እንዳለ ከሀፍ ከፍ የሚያያቸው ነገሮች አይደሉም። ድርጅቱ ግን ድርጅት ሲባል ውሳኔ የሚሰጥበት የድርጅቱ ዋነኛ አካል ነው ጉባኤ ሲባል እና ብዙ ጊዜ ጉባኤ የሚያስፈልገው ትኩረቶች የአሰራር ለውጥ ሲያስፈልግ፣ የፖለቲካል የፍልስፍና ለውጥ ሲያስፈልግ፣ የፖሊስና ስትራቴጂ ማሻሻዎች ሲያስፈልጉ ውሳኔ ለማስተላለፍ መልካም ባብተናል መሰለኝ። መልካም የእርስዎን ሀሳብ አግኝቻለሁ። ለአቶ ፈቃደ እድል ልስ። አቶ ፈቃደ ሌላ ተከታይ ጥያቄ ማንሳት አይኖርብኝም። አቶ መሀሪ በርከት ያሉ ጉዳዮችን አንስተዋል። ይልቁንም ደግሞ በብዙ ጊዜ ያነጋጋሪው የሰብአዊ መብት ጉዳይ ላይ ያነሱታለ እርስዎም ቀደም ብለው ይጠቀሷቸዋሉና ና እንዴት ነው የሚመለከቱት? ቀደም ብሎ በአቶ መሀሪ የተነሱትን ጭብጦች ፍሬምወርኩ አንደኛ የኮሚኒስት ፓርቲዎች ትራዲሽን ነው። በአብዛኛው ፎርማል ነገሮችና ቅድም እንዳልኩት የፕሮፓጋንዳ ኤፌክት ሊኖራቸው የሚችሉ ነገሮችን እያነሱ መነጋገር ላይ የሚያተኩር ነው። ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አይደለም። እንዲመች ተደርጎ ብቻ ሴታፕ የተደረገ ነው። ስለ የሚታይ ስለ ልማት ብዙ ጊዜ የሚወራው በሀገር ውስጥ ኮንፍሊክትን ማስወገድ፣ የሰብአዊ መብት ችግሮችን ማስወገድ ለልማት የሚሆኑ ማህበራዊ የህግ ሌሎች ነገሮችን ሳታመቻችነት ጥለ ስለ ልማት ብቻ የምታወራበት ሁኔታ የለም። እንደዚህ አይነት ነገር የለም፣ ለይምሰል ካልሆነ ክርክሩን ለማቀላጠፍ አቶ መሀሪ የሰብአዊ መብት ጉዳዮችን በሁለት ገጽ የሚታዩትን ጨምረው ከገለጹ በኋላ የሰብአዊ መብት ጉዳዮች ቦታ አይሰጣቸውም ማለት ሳይሆን ለድርጅቱ ቀዳሚ አጀንዳ አይደሉም ነው ያልኩት። ቅድሚያ የተሰጣቸው መጀመሪያ ረድፍ የሚቀመጡት ይበልጥም የሚያሳስበው ከሚመራበት አስተሳሰብም አንጻር የልማትና ዲሞ ዲሞክራሲ አመራሩን የሚመለከተው ጉዳይ ነው ነው ያሉት። አንድ ሀገር ውስጥ ስለሚካሄድ ልማት ስታወራ እና ትልቅ አጀንዳ ስትነጋገር ልማትን ስለሚያሳኩ ነገሮች ለልማት መሰረታዊ የሆኑ ነገሮችን አንስተህ ስትነጋገር ከሆነ በጣም ብዙ ችግር ያለው ይመስለኛል። ልማት የህግ ስርዓት ያለበት ሁኔታ መኖሩን ዴሞክራሲያዊ ሁኔታዎች፣ የሰብአዊ መብት ሁኔታዎች በተለይ የሕግ ስርዓት ያለበት መሆኑን ማረጋገጥ እና በዚያ አካባቢ ያሉትን ጉድለቶች፣ መደረግ ያለባቸውን ነገሮች አንስቶ አለመነጋገር ትልቅ ሸፍት ነው የሚመስለኝ። እንደዚህ አይነት ነገር የለም ልማትን ለብቻው ሌላውን ጉዳይ ለብቻው እንደዚህ አድርገህ እንትን የምትለው ነገር የለም እና ቅድም እንዳልኩ ይሄ በአብዛኛው ኮሚኒስቶች ሪፋይን ያደረጉት ዴሞክራሲ የሚባለው በአብዛኛው ኮሚኒስታዊ የሆነና ከካፒታሊዝም ጋር ትንሽ ለማደባለ ለማዳቀሉ የተሞከረ የዚህ አይነት ዲቃላ ስርዓት እና የምስራቅ እስያ አገሮች ከሁለት የተዋሀደ ሊሉ ይመስለኛል። የምስራቅ እስያ ሀገሮች ከነሱ የተገለበጠ እና እኛ አገር እነሱ ሀገር የሌለውን ነባራዊ ሁኔታ እሳቤ ውስጥ ያላስገባ አይነት አካሄድ ለመከተል የሚደረግ በጣም ላይ ላዩን የሆነና አሁን እንኳን ታየ የተባለው ኢኮኖሚ እድገት ሊያዛልግ የማይችልበት ሁኔታ ላይ የተመሰረተ ለፕሮፓጋንዳ ተረፍ ብቻ እንዲሆን ተደርጎ የተደረገ ነው መስሎ ነው የሚታይ። መሰረታዊ ለውጥ ሊያመጣ የሚችል ተስፋ ሊዘራ የሚችል ህዝቡ ተስፋ ሊያደርግበት የሚችል የተሻለ ዘመን ይመጣል እንደዚህ አይነት ነገር ይህንን እከተለዋለሁ የሚችል አይነት ነገር አላየውበትም። ጠንከር ያሉ ሀሳቦችን ከግራና ቀኝ እያነሳችሁ ነው። በዋናነት ያነሳችኋቸውን ጭብጦች ላስታውስና አንድ ሁለት ድምጾች ያሰማችኋለሁ። አቶ ፈቃደ ተስፋ ሊዘራ የሚችል ዘለቄታ ያለው መሰረታዊ ለውጥ የሚያመጣ አደለም የሚል አቅጣጫውን ጭምር የተቹበትን ሀሳብ ነው ያቀረቡት። አቶ መሀሪ ኢህአዴግ የሚያራምደውን ልማታዊ ዲሞክራሲ ስርዓት መሰረት ያደረገ ለዛም ቅድሚያ የሚሰጥ ነው ነው ያሉት። ግራና ቀኝ አድማጮች የሁለታችሁንም ሀሳብ የተከታተሉ ይመስለኛል። ኢህአዴግ በራሱ ግን ችግር አለብኝ ያለበትን የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝን ከተናገሯቸው ድምጾች በጣም ያሳስበናል በሚል አጽንኦት ከሰጡባቸው ከዚህ ቀደም ግን ኢህአዴግ ራሱ ከሚተችባቸው አንድ ጉዳይ ዙሪያ የተናገሩትን ላሰማችሁ። ይሄ አጥፊ የጠባብነትና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው፣ ኦሮሞንም አይወክሉ አማራንም አይወክሉ። በአጭሩ ተቀንጥባ በተወሰደች ድምጽ እንደሰማችሁት አጥፊ የጠባብነትና የትምክህት አመለካከት ያሉትን ነው ያነሱት። ጠቅላይ ሚኒስትር ኃይለማርያም ማንንም አይወክሉም ሲሉ የሚጋጩ ሰዎች የግላቸው ጉዳይ መሆኑን ጠቅሰዋል። ሌሎች በርካታ ነገሮችንም አንስተዋል። በሚቀጥለው ፕሮግራም የምትከራከሩበት ነው። አቶ መሀሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ እና ስትራቴጂክ ጥናቶች ትምህርት ክፍል መምህር፣ አቶ ፈቃደ ሸዋቀና በዚህ በዩናይት ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት በጥናትና ምርምር ስራ የተሰማሩ ከዚህ ቀደም ለረጅም ዓመታት በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ እንግዶቼ ባነሳሁት የመጨረሻ ነጥብ ተመልሰን እንገናኛለን። እግዚአብሔር ይስጥልኝ። ክቡራትና ክቡራን አድማጮች ወደ መጨረሻው የምሽቱ ዘገባ ልውሰዳችሁ። በእስልምና እምነት ተከታዮች ላይ በጅምላ ላይ የሚካሄደው ፍረጃ ለሁከተኛ ጽንፈኝነትና ለሽብር ፈጠራ ማዳበሪያ የማቀበል ያህል ነው ሲሉ የተለያዩ መሪዎች እየተናገሩ ነው። በተባበሩት መንግሥታት ድርጅት ሰባኛ ጉባኤ ጎን ባለፈው ሳምንት ውስጥ በሁከተኛ ጽንፈኝነትና በሽብር ፈጠራ ላይ በተካሄደ ስብሰባ አይሲል ወጣቶችን የማጋጋልና የመመልመል አቅም እንዳይኖረው ማድረግ እንደሚገባ ስብሰባውን የመሩት ዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ አሳስበዋል። በሌላ በኩል ደግሞ የተመልማዩ ብዛት በከፍተኛ ቁጥር ማሻቀብ አሳሳቢ የሆነ መምጣቱን የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ገልጠዋል ስብሰባውን የተከታተለው ሰለሞን አባተ ነው። ተከታዩን እዚያው ኒውዮርክ ሳለ ዘግቦ ነበር። ወደዚያው ልውሰዳችሁ። እስላማዊ መንግስት ነኝ የሚለውን ቡድን የመሳሰሉ ሁከተኛ ጽንፈኝነትን የሚያራምዱ ቡድኖችን ለማሸነፍ የተባበረ ምላሽ መስጠት እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሁንም እየጎተጎቱ ነው። ቫዮለንት ኤክስትሪሚስት ግሩፕስ ኢንክሉዲንግ ዳሽ ን ቦኮ ሃራም ፖዝ ዳይሬክት ትሬት ኢንተርናሽናል ጋይሽና ቦኮሃራምን የመሳሰሉ ጽንፈኛ የሁከት ቡድኖች ለዓለም አቀፉ ደህንነት ቀጥተኛ አደጋ ናቸው። በሴቶችና በልጃገረዶች ላይ ርኅራሄ የለሽ ጭካኔ ይፈጽማሉ። ሰላምን፣ ፍትህና የሰብአዊ ክብርን ዓለም አቀፍ እሴቶችን ይጻረራሉ። አደጋውና ስጋቱ እየባሰበትና እየጨመረ መሄዱን የጠቆሙት ዋና ጸሐፊ ባን ግጭቶች ወደሚካሄዱባቸው አካባቢዎች ከመቶ በላይ ከሚሆኑ ሀገሮች የሚጎርፈው የውጭ ሽብርተኛ ተዋጊዎች ቁጥር በሰባ ከመቶ ማሻቀቡን ተናግረዋል። በዚህ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በሊቀመንበርነት በመሩት በሽብር ፈጠራ እና ውከተኛ ጽንፈኝነት ላይ በተነጋገረ ጉባኤ ላይ ከመቶ በላይ ሀገሮች መሪዎችና ከፍተኛ ተጠሪዎች፣ ከሀያ በላይ ባለብዙ ወገን ወይም ዘርፍ ተቋማት፣ አንድ መቶ ሀያ የሚሆኑ የሲቪል ማህበረሰብ ቡድኖችና የግሉ ዘርፍ አጋሮች ከዓለም ዙሪያ ታድመዋል፣ መክረዋል፣ የሚሰማቸውን ተናግረዋል። ችግሩ የተባበሩት መንግስታት ድርጅት የተቋቋመበትን ተልእኮ በቀጥታ እንደሚመለከት የጠቆሙት ሚስተር ባን በመጪው የአውሮፓ ሁለት ሺ አስራ ስድስት ዓመተ ምህረት ለሚሰበሰበው ጠቅላላ ጉባኤ ሁከተኛ ጽንፈኝነትን ይገታል የሚሉትን አጠቃላይ የተግባር እቅድ የማቅረብ ሀሳብ እንዳላቸው አመልክተዋል። ሚስተር ባን ቁልፍ የቅድሚያ አካባቢዎች ሲሉ አምስት ጉዳዮችን ዘርዝረዋል። ሙሉውን ህብረተሰብ ማሳተፍ፣ ወጣቶችን ለመድረስ ልዩ ጥረት ማድረግ፣ በእውን ተጠያቂነት ያለባቸውን ተቋማት መፍጠር፣ በፍርሀት አለመመራት ወይም እንዲህ አይነቱን ጠባይና ባህሪ ሊጠቀሙበት ለሚፈልጉ እጅ አለመስጠት። በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማኅበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻል እና ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግስታቱ ድርጅት ቻርተር እና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን። ድህነት ሽብርተኝነትን አይፈጥርም። ሆኖም በመካከለኛው ምስራቅ በምስራቅ አፍሪካ እና በሰሜን አፍሪካ እንደታዘብ ነው ግን ወጣቶች ድህነት ሲበረታባቸው ፍትህ በማጣትና በሙስና ሲዋረዱና ሲንገላቱ ውስጣቸው ይጎዳል ያቄማሉ። ሽብርተኞች ያንን ቁጣ ይጠቀሙበታል ብለዋል ፕሬዚደንት ኦባማ፣ ጉባኤውን በንግግር ሲከፍቱ። እስላማዊ መንግስት ቡድንን ወይም አይሲልን በውጊያ ግንባር ማሸነፍ በቂ አይሆንም ብለዋል ኦባማ። በመቀጠል ሲጀመርም ወጣቶችን እንዳያነሳሳና እንዳያቀጣጠል ሌሎችንም ለዐመፅ ማንቀሳቀስ እንዳይችል ነው ማድረግ ያለብን። ይህም ማለት መሪ ርዮት ዓለም ወይም አስተሳሰባቸውን ማሸነፍ ማለት ነው። አስተሳሰቦችን በጠመንጃ ማሸነፍ አይቻልም። አስተሳሰቦች የሚሸነፉት ከእነርሱ የሚበልጡና የሚሻሉ አስተሳሰቦችን በማቅረብ ነው፣ ይበልጥ ሳቢ በሆኑና ሊያነቃቁ በሚችሉ አስተሳሰቦች ማለት ነው። ሀገራቸው ለዚህ ጉዳይ እየወሰደች ያለችው እርምጃ ምን እንደሚመስል የተናገሩት የአሜሪካው ፕሬዚዳንት የአይሲልን ፕሮፓጋንዳ ለማሸነፍ ጥረቶቹን ማጠናከሩን በተለይ በኢንተርኔትና የሙስሊም ምሁራንና ልሂቃን ድምፆች ጎላ ብለው እንዲሰሙ በማድረግ ከአይሲልና ከተዛባ የእስልምና አተረጓጎሙ ጋር ተቃውመውና ተጣልተው በድፍረት ተጋፍጠው ጥለውት የወጡ የቀድሞ አባላቱን ወደፊት በማምጣት ተአማኒነቱን ለማዳከም እየሰሩ መሆናቸውን አሳስበዋል። ከዚያ በተጨማሪ አይሲል በሚቆጣጠራቸው አካባቢዎች የሚነሱ የምጣኔ ሀብትና የፖለቲካ ብሶቶችን ማዳመጥና ለማስወገድ መስራት በሚገባ መክረዋል። ፕሬዝደንት ኦባማ ተቃዋሚዎች እንደ ሽብር ፈጣሪ ሲታዩና ወደ ወህኒ ሲወረወሩ አሉ ኦባማ ምን ሊከተል እንደሚችል ምትም በያያሻውም ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም። እንዲያውም በመናገር ነጻነት፣ በእምነት ነጻነት፣ የህግን የበላይነት በማስጠበቅ ጠንካራ የሲቪል ማኅበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ። ሁከተኛ ጽንፈኝነትን ለመዋጋት ታዲያ ይህ ሁሉ ትርጉምና ቦታ አለው ብለዋል ፕሬዚደንቱ ኦባማ። አክለውም በሁሉም ሀገሮች ውስጥ ከሙስሊም ማህበረሰቦች ጋር አጋርነትን ማጠናከር፣ መተማመንንና መተባበርን ማስፋት፣ የሚወዷቸው የአቀጣጣይ ቅስቀሳና ፕሮፓጋንዳ ሰለባ እንዳይሆኑባቸው የሚያደርጉትን መከላከል፣ መደገፍና ማገዝ እጅግ አስፈላጊ መሆኑንም ተናግረዋል። ይህ ደግሞ የመንግሥት ሥራ ብቻ አይደለም፤ የሁላችንም ጉዳይ ነው። ኅብሮ የበዛ ታጋሽ፣ ሁሉን አሳታፊ የሆነ ማኅበረሰብ ለመገንባት ራሳችንን አስገዝተን መሥራት አለብን። እንዲህ አይነቱን ህብረተሰብ ጽንፈኞቹ ዘወትር የሚፈልጉትና ሌሎችን ለማጥመድ የሚጠቀሙባቸውን ጸረ ሙስሊምና ጸረ ፍልሰተኛ ወይም መጤጠል የሆኑ መከፋፈልን፣ ፍርሃትን፣ ቂምን የሚዘሩ የክፋት አድራጎቶችን ከውስጣቸው ማስወገድ የሚችል ነው። የፕሬዝደንታቸውን ኡሁሩ ኬንያታን መልእክት ያሰሙት የኬንያው የአገር ግዛት ሚኒስትር ጆዜፍ ኦሌን ካይሴሪ ሀገራቸው ከሺ ዘጠኝ መቶ ሰማኒያ ሶስት ዓመተ ምህረት ወዲህ ባለፉ ሀያ አምስት ዓመታት ውስጥ አምስት ከባድ የሚባሉ የሽብር ጥቃቶች እንደተፈጸሙባት አስታውሰው በዚህም ብዙ ሕይወት መጥፋቱን ንብረት መውደሙን፣ የሀገሪቱ ምጣኔ ሀብት በተለይ ደግሞ የቱሪዝሙ ዘርፍ ክፉኛ መጎዳቱን ተናግረዋል። ይሁንና የተፈጠረው ሁሉ አያስደነብረንም ብለዋል። ኬንያታ በመልእክታቸው የተለያዩ ህግጋትን በማውጣት ፖሊሲዎችንና ስትራቴጂዎችን ከመንደፍና ህዝቡን ከማሳተፍ አንስቶ ስፋት ያላቸውን ጸረ ሽብር ተግባራት መንግስታቸው እያከናወነ መሆኑን አመልክተዋል። የጅቡቲው ፕሬዚደንት ኢስማኤል ሐሰን ጊሌም ምስራቅ አፍሪካ የሽብር ጥቃቶች ኢላማ መሆኑን ጠቁመው ሙስሊሞችን በጅምላ ከሽብር አድራጎቶች ጋር ማመሳሰል ሽብር ፈጠራን ከሚያባብሱ አድራጎቶች አንዱ መሆኑን ገልጸዋል። ቀደም ሲል ለመንግስታቱ ድርጅት ንግግር ያደረጉት የግብፁ ፕሬዚደንት አብደልፋታህ ኤልሲሲም የእስራኤልና የፍልስጤን ችግር ከሺ ዘጠኝ መቶ ስልሳ ሰባቱ የስድስት ቀናት ጦርነት በፊት በነበረው የመሬት ይዞታ በሁለት መንግስታት ምስረታ መፈታት እንደሚኖርበት አሳስበው ይህንን የመካከለኛው ምስራቅ ቋሚ ችግር መፍታት ሽብር ፈጠራን ከሚመግቡ ምንጮች አንዱንና ግዙፉን መድፈን ነው ብለዋል። ሰለሞን አባተን አመሰግናለሁ። ክብራትና ክብራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚተላለፈው ስርጭታችን አበቃ። ከምሽቶ ሰዓት ላይ እንገናኝ። መልካም ምሽት።